ፋሲል ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ በሺዎች የሚቆጠሩ ኬንያውያን በተሰበሰቡበት ንግግር አሰምተዋል። የዲስኩራቸው ዋነኛ ትኩረት ምን ነበር? ዛሬ ፖፕ ፍራንሲስ በኬንያ ቆይታቸው የመጨረሻቸው ንግግር በኬንያ ስፖርት ማዕከል ወይንም ይሄ ካሳራኒ በመባል በሚታወቀው ስቴዲየም ነው ያደረጉት። ረፋድ ላይ በጀመረው በዚህ ፕሮግራም ፖፕ ፍራንሲስ መቶ ሺህ ለሚሆኑ በስቴዲየሙ ለሚገኙ ወጣቶች ሙስናን፣ ብሔርተኝነትን እና ጎሰኝነት ላይ አክራሪነት ላይ ያተኮረ ንግግር አሰምተዋል። በንግግራቸው ሙስና በመንግስት ተቋማት ብቻ ሳይሆን በሁሉም ቦታ በቫቲካን ቤተ ክህነትም ጭምር የሚገኝ ነው። ሙስና የህይወት መንገድ አይደለም፣ የሞት መንገድ ነው። ሙስና ውስጥ ያሉ ሰዎች ሰላም የላቸውም። ሙስና በሀገራችሁና በህዝባችሁ ዘንድ እንዳይኖር ከልብ ከፈለጋችሁ ከአሁኑ መታገል መጀመር አለባችሁ ብለዋል። እንደዚሁም ብሔርተኝነትን ለመታገል በጋራ እንነሳ፣ ብሔርተኝነት ሀገር ያጠፋል የሚል ንግግር አሰምተዋል። አክራሪነትንም በተመለከተ አክራሪዎች ስራ አጥና ያልተማሩ ወጣቶችን ወደ ተስፋ መቁረጥ ደረጃ ሲደርሱ ለኩ ዓላማቸው ማዋያ ይቀጥሯቸዋል። ወጣቶች በአክራሪነት እንዳይጠለፉ የትምህርት እድልና የስራ እድል ሊሰጣቸው ይገባል የሚል ንግግር ላይ እያተኮረ ነው ዛሬ ያሰሙት ዲስኮርስ። ካቶሊካዊው መንፈሳዊ መሪ እስካሁን በኬንያ ባደረጉት ቆይታ የተለያዩ ቦታዎችን ጎብኝተዋል። በተለይ ናይሮቢ አንድ የድሆችን ሰፈር በጎበኙበት ወቅት ለእኔ ድሆች የተለየ ቦታ አላቸው ሲሉ ተሰምተዋል። ይህ አባባላቸው በኬንያውያን ዘንድ እንዴት ይታያል? እርግጥ ነው፣ ፖፕ ፍራንሲስ የተለያዩ ንግግሮችን በተለያየ ቦታ አድርገዋል ናይሮቢ በሚገኘው ስካንጋሜ በሚባለው የድሆች መንደር ተገኝተው በቅዱስ ዮሐንስ የካቶሊክ ቤተክርስቲያን ንግግር አሰምተዋል። በአብዛኛው የከተሞች ሂደት አድሏዊና ድሆችን እያገለለ የመጣ ስለሆነ አዲስ አይነት የቅኝ ግዛት ስርዓት እንደተዘረጋ የሚቆጠር ነው የሚል ንግግር ነው ያሰሙት። በካንጋሜ ከመቶ ሺህ ሰዎች በላይ እጅግ በተጠጋጋ እና በተጨናነቀ ሁኔታ የሚኖሩበት አካባቢ ነው። አብዛኛው እዛ አካባቢ ያሉ ሰዎች አስተያየት የሰጡት በናይሮቢ ውስጥ ካሉ ትላልቅ መንደሮች ይልቅ መርጠው እኛን መጎብኘታቸው ለእኛ የተለየ ትኩረት መስጠታቸውን እና የተለየ ግምት መስጠታቸውን ያሳያል የሚል ነው። በእርግጥ ፖፕ ፍራንሲስ ትላንትናም በነበረው ንግግራቸው በተለይ ለናይሮቢ ዩኒቨርሲቲ ውስጥ ተገኝተው ሲናገሩ ለድሆች ቦታ ስጡ፣ ድሆችን አስታውሱ፣ የተቸገሩትንም ሊሰሩ ይገባል የሚል ነው የተናገሩት። ንግድ እና በአብዛኛው ትኩረት ሊሰጣቸው እንደሚገባ ለአጠቃላይ ለህዝቡ የሰበኩበት ሁኔታ ነው። በዚህ በሶስተኛ ጉብኝታቸው፣ ፋሲል የእሳቸው ኬንያን መጎብኘት ለኬንያ ምን አይነት ፋይዳ ይኖረዋል ወይም ያመጣል ተብሎ ይገመታል? ፖፕ ፍራንሲስ ወደ ኬንያ የመጡት እንግዲህ ኬንያ በመስቀለኛ መንገድ ላይ ባለችበት ሁኔታ ነው ነው የሚሉት አብዛኛዎች የፖለቲካ ተንታኞች። በተለይ የሙስና ችግር ስር እየሰደደ የመጣበት ነው። ከዛ በተጨማሪ ደግሞ በአስራሪዎች የተነሳ በተለይ አልሸባብ የተለያዩ ጥቃቶችን እያደረሰ ያለበት ሁኔታ ነው እና ትልቅ የሽብር ስጋት ያለበት እንደዚሁ ደግሞ የብሄርተኝነት ብዛት ጎልቶ የሚታይበት ወቅት ነው እና የኬንያ ሕዝብ ሙሉ ተስፋ ያላደረበት ጊዜ ስለሆነ የእሳቸው መምጣት አዲስ ተስፋን እንደሚጭር፣ እንደዚሁም ደግሞ የኅብረተሰቡ መነቃቃት የበለጠ እንደሚጨምር ነው የታሰበው። በንግግራቸውም በብዛት ለሕዝቡ ተስፋ እንዲኖረው በእምነታቸው እንዲጠኑ እና መልካም የሆነ ባህሪም የኖራቸው የሰበቁበት ሁኔታ ስለሆነ እንደ በጎ ሁኔታ ነው ይታየው። ፋሲል ግርማ ከናይሮቢ ኬንያ፣ አመሰግናለሁ። እኔም አመሰግናለሁ። ጥ